ወጣት ከሆንክ ተረጋግተህ ስማኝ፣ ተስማኝ ገንዘብ ማጣት አንደበትን ይቆልፈዋል፣ ከሰዎች በታች እንድትሆን ይፈርድብሃል፣ ሁል ጊዜ የሰዎችን እጅ እንድታይ ያደርግሃል። ምን እሱ ብቻ የምትወዳቸውን ሰዎች ይነጥቀሃል። ፍቅረኛ አንተ ገንዘብ ስለሌለ ሌላ ታገባለች። ያንተ መታመንና እውነት ገንዘብ ይገዛዋል። በአጠቃላይ ይች ምድር ገንዘብ ላላቸው ሰዎች ታደላለች። ስለዚህ ራስህን በእውቀት ገንባ፣ አላማ ይኑርህ፣ እንዝናና ከሚሉውና ጊዜን ከሚያባክኑ ጓደኞች ራቅ አሁኑኑ። perfect net yes 100%